የአምቦ ከተማ ከትናንት ጀምሮ ከ5ምሳ በላይ ሰዎች በመንግሥት ኃይሎች መታሰራቸውን አንዳንድ ቤተሰቦች ተናግረዋል። ከታሰሩት ሰዎች መካከል የኦነግ አባላትም እንደሚገኙበት ድርጅቱ አመልክቷል። የአምቦ ከተማ ከንቲባና የአስተዳደር ጽሕፈት ቤቱ ኃላፊ ለቪኦኤ በሰጡት ቃል ሰዎቹ የታሰሩት በሚያራምዱት የፖለቲካ አመለካከት ሳይሆን በወንጀል ድርጊት ተጠርጥረው እንደሆነ ተናግረዋል። ናኮር መልካ ተጨማሪ አለው። በአምቦ ከ50 በላይ ሰዎች ጨምሮ በምዕራብ ሸዋ አስር ከተሞች ከ120 በላይ የኦነግ አባላት ታስረዋል። አንዳንዶቹ እስሩን በመሸሽ ወደ ሌሎች አካባቢዎች ለመሄድ ተገደዋል ሲሉ የኦሮሞ ነጻነት ግንባር ኦነግ የፖለቲካ አደረጃጀት ኃላፊ አቶ ገዳ ገቢሳ ለአሜሪካ ድምጽ ተናግረዋል። ምዕራብ ሸገር ወይ ደግሞ ምዕራብ ሸዋ በሚባለው አካባቢዎች የእኛ አባላት በጣም እየታሰሩና እያጉላሏቸው ናቸው። እጅባት አስራ አንድ ሰው ታስረዋል። ጀልዱ ዘጠኝ ሰው ታስረዋል። ዳኖ ሁለት ሳስ ታስረዋል። ጮቢ አምስት፣ ግንጪ አስር አዳበርጋ ዘጠኝ እጀሬ አስራ ሰባት አምቦ ሚዳቄን አንድ ታስረዋል። ሜታ ሮቢ ሜታ ወልቅጤ በጣም በእስር እያንገላቱና እያግላሉ የኦሮሞ ነጻነት ግንባር እንቅስቃሴውን ለመግታት እንደዚህ አይነት ክስተት እየፈሰሙ ነው። ከታሰሩ የኦነግ አባላት መካከል ወይዘሮ ዱሌ ሴዳ የኦሮሞ ነጻነት ግንባር አባልና በድርጅቱ የባኮ ወረዳ ማስተባበሪያ ጽፈት ቤት አባል አንዷ መሆናቸውን አቶ ገዳ ጨምረው ገልጸዋል። ወይዘሮ ዱሌ ከትናንት በስቲያ ሰኞ ሌሊት ላይ በመንግስት ጸጥታ ኃይሎች በቁጥጥር ስር መዋላቸውን ልጃቸው ሀዌተን ደረጀ ተናግራለች። ከሌሊቱ አስር ሰዓት ገደማ ነበር የጸጥታ ኃይሎቹ ወደ ቤታችን የመጡት በወቅቱ ተኝተን ነበር። የኦሮሚያ ልዩ ፖሊሶችና መደበኛ ፖሊሶች በር ሰብረው ገብተው መጀመሪያ ኮርኒስና ግርግዳውን ሳይቀር የምንኖርበትን ቤት ፈተሹ። ወደ ቤተሰብ የሄዱ የሁለት ተከራዮቻችንን ቤት ቁልፍ ሰብረው ፍተሻ አካሄዱ። እናቴንም ይዘዋት ሄዱ። ፖሊስ ባካሄደው ፍተሻ በቤታችን ውስጥ ምንም አላገኘም ነው ያለችው አዌተን። የአምቦ ከተማ ፖሊስ አዛዥ ኮማንደር ሙላቱ አለሙን በስልክ ለማነጋገር ከትናንት ጀምሮ በተደጋጋሚ ያደረግነው ሙከራ አልተሳካም። ታሰሩ ስለተባሉ ሰዎች ጉዳይ የጠየኳቸው የከተማው ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ኢንሰር ሙድለስ በሰጡት መልስ የታሰሩት ሰዎች ቁጥር ሀምሳ ሳይሆን ሀያ አንድ መሆኑን በፖለቲካ አመለካከቱ ምንነት የታሰረ ሰው ያለመኖሩንና ጉዳዩም በፖሊስ እየተጣራ መሆኑን ገልጠዋል። ሀገራት በአምቦ ከተማ በተለያዩ ጊዜያት የወንጀል ድርጊት ሲፈጸም ነበረ። ሰው እየተዘረፈ እየተወጋ ነበር። ሌሊት ወጥቶ መግባት እስኪያቅተው ድረስ ደርሶ ነበር። ያንን ችግር ከኅብረተሰቡ ጋር ተወያይተን ለመፍታት ችለናል። ስለዚህ በወንጀል ድርጊቱ የተሳተፉ ግለሰቦች ቁጥጥር ስር እየዋሉ ነው። ወንጀለኞችን የደበቀና ትብብርም ያደረገ ማንኛውም ሰው በፖሊስ እየተያዘ ነው። ጉዳያቸውም በሕግ ይጣራል። የጸጥታ ኃይሉ በሌሊት ቤት እንደፈተሸ የተነገረውም ውሸት ነው። የጸጥታ ኃይላችን ይህንን ድርጊት አይፈጽምም። በተያያዘ ዜና በወሮ ጉድሩ አሙሩም ከሀያ በላይ ወጣቶች በማዘዣ ማዕከሉ ከታሰሩ ከሁለት ሳምንት በላይ ቢሆንም እስካሁን ፍርድ ቤት አልቀረቡም ሲል አንድ ወንድሙ መታሰሩን የተናገረ ግለሰብ አመልክቷል። ለእውነት የቆሙ ለሕዝቡ ተቆርቋሪ የሆኑ ግለሰቦችን ነው እያሰሩ ያሉት። እነዚህ ሰዎች ስርቆት አልፈጸሙም፣ እንዲያውም አርሶ አደሮች ጭምርም ታስረዋል። ባለኝ መረጃ እስካሁን ሀያ አራት ሰዎች ታስረዋል። የወረዳው ፖሊስ ኃላፊ ኮማንደር ደረጀ ቶሌራ የአሙሩን እስር አስመልክቶ ለቀረበላቸው ጥያቄ ተከታዩን መልስ ሰጥተዋል። በጥርጣሬ የተያዘ ሰው አለ። ለሌቦች መረጃ የሚያቀብሉና የመንግስት ጦር መሳሪያን ለሚሰርቁ ግለሰቦች መረጃና ስንቅ በማቀበል የተጠረጠሩ ግለሰቦች ናቸው የታሰሩት። እነዚህ ሰዎች በቁጥር አስራ አራት ናቸው። ጉዳያቸው በማዘዣ ማዕከሉ የተያዘ ስለሆነ እየተጣራ ነው። ህጉ በሚፈቅደው መሰረት የምናጣራ ይሆናል ማለት ነው። ኦነግ በምዕራብ ኦሮሚያ በተለይም በምዕራብ ሸዋ የተለያዩ ከተሞች ከ120 በላይ አባሎች የታሰሩ በማለት መንግስት ላይ ላቀረበው አቤቱታ ምላሽ እንዲሰጡኝ የኦሮሚያ ፖሊስ ኮሚሽን እንዲሁም የጸጥታና አስተዳደር ኃላፊዎችን በስልክ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። የክልሉ መንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ጌታቸው ባልቻ በዚሁ ሰሞን ከአሜሪካ ድምፅ ጋር ባደረጉት ቃለምልልስ፣ ፖሊስ ግለሰቦችን ሲያስር ህጉን ተከትሎ ፍርድ ቤት ሊያቀርባቸው ይገባል። አንድ ግለሰብ የፖለቲካ ድርጅት አባል ስለሆነ ወይም የተለየ ሀሳብ ስላለው ወይም ሀሳቡ ከሌላ ሰው ሀሳብ ጋር አንድ ስላልሆነ ብቻ የሚታሰር ከሆነ የማይረሳ የታሪክ ስህተት እንሰራለን። ስለዚህ የጸጥታ አካላቱ ጥንቃቄ እንዲያደርጉና መግለጫም እንዲሰጡ አቅጣጫ ተሰጥቷል ማለታቸው ይታወሳል። ለአሜሪካ ድምጽ ናኮር መልካ ከአምቦ